የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 18 2015 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስትና የኦሮሞ ነፃነት ሰራዊት በታንዛኒያ ያደርጋሉ የተባለው የሰላም ድርድር እስካሁን ስለመጀመሩ በይፋ የታወቀ ነገር የለም። በሰሜን ኢትዮጵያ ጦርነት ምክንያት ከአበርገሌና ጻግብጅ የተፈናቀሉ ሰዎች ወደ ቀያቸው እየተመለሱ ቢሆንም ችግሮች አሁንም መቀጠላቸውን ዞኑ አስታውቋል። እነዚህ በምሽቱ ከያዝናቸው ዘገባዎቻችን መካከል ጥቂቶቹ ናቸው። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናበርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራ ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻቸው አድማጮች የምሽቱን የዓለም ዜናዎች የማሰማችው ቆንጅ ይታየ ነኝ። ፍርድ ቤት በእነ ረዳት ፕሮፌሰር ሲሳይ አውግቸው የዋስትና ጉዳይ ላይ ብይን ለመስጠት ለአርብ ተለዋጭ ቀጠሮ ሰጥቷል። ፖሊስ በፍርድ ቤት በተሰጠው ያለፉት ስምንት ቀናት ውስጥ አከናወንኩ ያላቸውን የምርመራ ስራዎች ለችሎቱ አቅርቦ ለተጨማሪ ምርመራ 14 ቀን የጠየቀ ሲሆን የተጠርጣሪ ጠበቆች በበኩላቸው ለፖሊስ ተጨማሪ ቀን ሊሰጥ አይገባም ብለው መከራከራቸውን ከጠበቆቻቸው አንዱ የሆኑት ሶሎሞን ገዛሀኝ ተናግረዋል። በተመሳሳይ ወንጀል የተጠረጠሩት ዳዊት በጋሻው እና ቴዎድሮስ አስፋው የተባሉ የሚዲያ ባለሙያዎች ደግሞ በዋስ እንዲፈቱ ፍርድ ቤት ትናንት ቢወስንም ፖሊስ ይግባኝ ጠይቆባቸዋል። ዝርዝሩን ከአዲስ አበባ ኬኔዲ አባተ ያቀርባል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ ዛሬ ችሎት የቀረቡት ለሶስተኛ ጊዜ ነው። ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃ ሰለሞን ገዛኸኝ የዛሬውን የችሎት ውሎ በተመለከተ ለአሜሪካ ድምፅ ማብራሪያ ሰጥተዋል። ፖሊስ በዛሬው ዕለት የተሰሩ ስራዎችና ቀሪ ስራዎችን በማለት ዘርዝሮ አቅርቦ ነበረ። በእኛ በኩል በዚህ ላይ አስተያየት ሰጠናል። ፖሊስ አስራ አራት ነው አስራ ሶስት አካባቢ ነጥቦችን የሰራኋቸው ስራ ብሎ ያለው ከድሞ ሆነ የተሰሩ ናቸው የተሰራ ስራ የለም። አዲስ የተሰራው ስራ የትኛው ነው? የሁለት ምስክርን ቃል መቀበል ነው። ይህ የሚያሳየው ምንድን ነው? ፖሊስ በአግባቡ የወንጀል ምርመራው ማካሄድ እንዳልቻለ፣ ተሳሪዎችን በእስር አቆይቶ ወንጀል የመፈለግ ያህል ነው የሚል ነው። ቀሪ ስራዎቹን ብሎ ደግሞ ያላቸው እና ተጨማሪ ስራ አስገዳ የጠየቀባቸው አብዛኛውን ከባንክ ከመንግስት ተቋማት የሚመጡ ማስረጃዎች ናቸው እና ውስብስብ እንደመሆኑ በጣም ተጨማሪ ስራ ቀን በሚል ነበር የጠየቀው እነዚህም ቢሆኑ እነዚህ ቀሪ ስራዎችም ቢሆኑ የተከበሩ ሲወጡ ማስረጃ ይዞ ለማቆየት የማያስችሉ ቢወጡም የፖሊስን ክስ መዝገቡ ጉዳያቸውን በመከታተል ላይ የሚገኙት አምስቱ ግለሰቦች በመምህርነት በበጎ አድራጎት አገልግሎትና በግል ስራ ላይ ተሰማርተው የሚገኙት ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማዕረጉ ቢያበይን፣ ሄኖክ አዲሱ፣ ሰለሞን ልመንህ እንዲሁም የባልደራስ ምክትል ፕሬዚደንት የሆኑት አቶ አመሃዳኘው ናቸው። ይህ በእንዲህ እንዳለ በተመሳሳይ ወንጀል ተጠርጥረው በእስር ላይ የሚገኙት የዩትዩብና ሌሎች ማህበራዊ መገናኛ ብዙሀን ባለሙያዎች ዳዊት በጋሻውና ቴዎድሮስ አስፋው ከአስር ቀናት የጊዜ ቀጠሮ በኋላ ትናንት ለሁለተኛ ጊዜ ጊዜ ችሎት ቀርበው እያንዳንዳቸው በሀያ ሺህ ብር ዋስ እንዲፈቱ ቢወሰንም ፖሊስ ሳይለቃቸው ዛሬ ይግባኝ መጠየቁን ጠበቃ ሰለሞን ገልጸዋል። ጋዜጠኛ ዳዊት በጋሻው እና ጋዜጠኛ ቴዎድሮስ እያንዳንዳቸው በሀያ ሺህ ብር ዋስ እንዲወጡ ፍርድ ቤቱ አዞ ነበር፣ የአራዳ ፍርድ ቤት የመጀመሪያ ፍርድ ቤት። ሆኖም ግን ቤተሰቦቻቸው የዋስና ግዴታቸውን አጠናቀው የመፍቻ ትዕዛዝ ይዘው ወደ ፖሊስ ጣቢያ በሚሄዱበት ሰዓት ፖሊስ ይግባኝ ላለው በማለቱ ሳይፈቱ ቀርተዋል። ትናንትና በዛሬው ዕለት የይግባኝ ማመልከቻውን ለፌዴራሉ ከፍተኛ ፍርድ ቤት ታቅርቦ ያ የይግባኝ ማመልከቻ ግልባጭ ወስደን መልስ አሁን እያዘጋጀን ና ለነገ አራት ሰዓት መልሱን አስገብተን ውሳኔ ለመ ኢትዮ ንቃት የተሰኘ የዩትዩብ መገናኛ ብዙኃን አዘጋጅ እንዲሁም ፖለቲካዊ ትንታኔዎችን በመስጠት የምትታወቀው መስከረም አበራ ደግሞ ከትናንት በስቲያ ሚያዝያ 16 ችሎት ቀርባ ለፖሊስ ተጨማሪ አስር ቀን እንደተሰጠ ለማወቅ ተችሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኢትዮጵያ ውስጥ የወርቅ ማዕድን ማውጣት ስራ ላይ የተሰማራው ሚድሮክ ኢትዮጵያ ኩባንያና ከኩባንያው ወርቅ የሚቀበለው የስዊትዘርላንዱ አርጎር ሄሬስ ከማዕድን ማውጫው የሚወጣው ብክለት ለዓመታት በነዋሪዎች ላይ የጤና ጉዳት ቢያደርስም ኩባንያዎቹ ምንም አይነት ማስተካከያ እርምጃ ሳይወስዱ ቀርተዋል ሲል ሂውማን ራይትስ ዋች ወነጀለ። የሰብአዊ መብት ድርጅቱ ዛሬ ባወጣው ሪፖርቱ በኢትዮጵያ መንግስት ጥያቄ የተካሄደ ምርመራ በለገደምቢ የወርቅ ማዕድን ማውጫ ያለው ብክለት በነዋሪዎቹ ላይ ከባድ የጤና ጉዳት እንዳስከተለ ማሳየቱን ገልጾ፣ ይህንኑ ተከትሎም የኢትዮጵያ መንግስት የብክለቱ ጉዳይ እስከምስተካከል ድረስ የኩባንያው የስራ ፈቃድ እንደሚታገድ አስታውቆ እንደነበረ አስታውሷል። ይሁን እንጂ ሚድሮክ የማስተካከያ እርምጃ ሳይወስድ ፈቃዱ ተሰጥቶት ስራውን ቀጥሏል ብሏል። የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር በ2018 ዓ ም ግንቦት ወር ላይ የለገ ደንቢ የወርቅ ማዕድን አውጪ ኩባንያውን የስራ ፈቃድ ብክለቱ በሚያደርሰው የጤና ጉዳት የተነሳ በነዋሪዎች የተቀሰቀሰውን ተቃውሞ ተከትሎ አግዶበት እንደነበረ ያስታወሰው የሂዩማን ራይትስ ዋቹ ሪፖርት ይህንኑ ተከትሎ የተካሄደው ሳይንሳዊ ሪፖርት ነዋሪዎቹ ለመርዛማ ንጥረ ነገሮች እየተጋለጡ መሆኑን ያም በጤናማ ና በንጹህ አካባቢ የመኖር መብታቸውን የሚጥስ አድራጎት መሆኑን በጥናቱ እንደተደረሰበት አመልክቷል። መንግስት መርዛማው ፍሳሽ በነዋሪዎች ላይ ጉዳት እንዳያደርስ ሳይደረግ ኩባንያው የወርቅ ማውጣት ስራውን እንዲቀጥል እንደማይፈቅድ አስታውቆ ነበር ያለው ሁማን ራይትስ ዋች ይሁን እንጂ እንደ አውሮፓውያን አቆጣጠር በ2021 ብክለቱን የሚቀንስ እርምጃ ሳይወስድ ስራውን ቀጠለ ብለዋል። በኦሮሚያ ክልል በጉጂ ዞን ሻኪሶ ከተማ አቅራቢያ የሚገኘው የወርቅ ማዕድኑ ማውጫ አካባቢ ነዋሪዎች በተለይም ህጻናቱ እየታመሙ ለአካል ጉዳተኝነትም እየተጋለጡ መሆኑን በመግለጽ ለዓመታት ነዋሪዎች ሮሮ ሲያሰሙ መቆየታቸውን ሁማን ራይትስ ዋች ገልጿል። በመሆኑም የኢትዮጵያ መንግስት ኩባንያው ተገቢውን የብክለት መቀነሻ እርምጃ እስከሚወስድ የማዕድን ማውጫውን መዝጋት አለበት ሲል አሳስበዋል። ሚድሮክና የስዊሱ ኩባንያ አርጎርሄሪየስ ለነዋሪዎቹ የጉዳት ካሳና ሕክምና መስጠት የተበከሉትን አካባቢዎች ማጽዳትም እንዳለባቸው አመልክቷል። የሰብአዊ መብት ድርጅቱ ለሪፖርቱ በአካባቢው የሚኖሩ 26 ሰዎችን የቀድሞ የሚድሮክ ሰራተኞችን እንዲሁም የቀድሞ የአካባቢውና የክልሉ ባለስልጣናትን እንዳነጋገረ ነው ያስታወቀው። የጤናና የአካባቢ ጥበቃ ኤክስፐርቶችንም አነጋግረናል ብሏል። ብክለቱን በሚመለከት የተካሄዱ ጥናቶችን እንደተመለከተ አክሏል። ሚድሮክ ኩባንያን በጉዳዩ ዙሪያ መረጃ እንዲሰጥ ጠይቆ አለማግኘቱን የሰብአዊ መብት ድርጅቱ አያይዞ ጠቁሟል። ከዓለም ዋና ዋና የወርቅ አንጣሪ ኩባንያዎች አንዱ የሆነው አርጎስ ሄሬስ ሪፖርቱ እጅጉን እንዳስደነገጠው ገልጾ ከአምስት ዓመታት በፊት በአካባቢው ስላለው ችግር እንዳወቅን ወዲያውኑ ከሚድሮክ ጋር ያለንን ግንኙነት አቋርጠናል ሲል በደብዳቤ ማሳወቁን ሂውመን ራይትስ ዋች ተናግሯል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፍልሚያ ላይ ያሉት ሁለቱ የሱዳን ተቀናቃኝ ጀነራሎች በአስቸኳይ ውጊያውን እንዲያቆሙ የተባበሩት መንግሥታት ዋና ጸሐፊ አንቶኒዮ ጉቴሬዥ ጥሪ አቅርበዋል። ውጊያው ወደ ተራዘመ ጦርነት እንዳይቀየር ሲሉም አስጠንቅቀዋል። ዋና ጸሐፊ ጉቴሬዥ ትናንት ማክሰኞ ማታ በሱዳን ጉዳይ ላይ ለተሰበሰበው የጸጥታ ምክር ቤቱ ባሰሙት ንግግር ግጭቱ የሚፈታው ውጊያ ሜዳ ላይ በሚወድቀው የሰላማዊ ሰዎች አስከሬን አይደለም፣ ሊሆንም አይገባም ብለዋል። ተፋላሚዎቹ ወገኖች በዩናይትድ ስቴትስ ሽምግልና ሰኞ እኩለ ሌሊት ላይ ስራ ላይ የዋለውን የ72 ሰዓት ተኩስ አቁም ማክበር እንዳለባቸው ዋና ጸሐፊው አሳስበዋል። በጀኔራል አብደልፋታህ አልቡርሃን የሚመሩት የጦር ኃይሎች እና በጀነራል መሐመድ ሀምዳን ዳጋሎ የሚመሩት ፈጥኖ ደራሽ ኃይሎች ተኩስ አቁሙን እናከብራለን ብለው ቃል መግባታቸው ይታወሳል። ከብዙ መቶ የድርጅቱ ሰራተኞች ጋር ካርቱምን ለቀው ፖርት ሱዳን የሚገኙት የመንግስታቱ ድርጅት ከፍተኛው የሱዳን ዲፕሎማት ቮልከር ፐርትስ ለጸጥታ ምክር ቤቱ በቪዲዮ አማካኝነት ባደረጉት ገለጻ የተኩስ አቁም ስምምነቱ ስራ ላይ የዋለው በተወሰኑ የሀገሪቱ አካባቢዎች ብቻ መሆኑን አመልክተዋል። ሁለቱ ወገኖች አንዱ ሌላውን ተኩስ አቁሙን በመጣስ እየተወነጃጀሉ መሆናቸውንም አክለው ገልጸዋል። ይህ በዚህ እንዳለ ሱዳን ውስጥ ሁለተኛ አሜሪካዊ መገደሉን ዛሬ ዋይትሃውስ አስታውቋል። ዩናይትድ ስቴትስ ጦርነቱ ከቀጠለባት ሀገር ውጊያው ጋብ እያለ ቢሆንም ለመውጣት የሚፈልጉ የተወሰኑ አሜሪካውያንን በመርዳት ላይ መሆኗን ዋይት ሀውስ ጨምሮ አስታውቋል። ሁለቱ ተፋላሚ ወታደራዊ ኃይሎች ተኩስ አቁሙን እንዲያክብሩ ወደፊትም እንዲገፉበት ጥሪ እና ቀርባለን ያሉት የዋይት ሀውስ ቤተመንግስት የብሔራዊ ጸጥታ ጉዳዮች ቃል አቀባይ ጃን ከርቢ በአሁኑ ወቅት ግጭቱ በጣም ቀንሷል፣ ነገር ግን የምንፈልገው ሙሉ በሙሉ እንዲቆም ነው ሲሉ አክለዋል። በተያያዘ ዜና የቀድሞ የሱዳን አምባገነን መሪ ኦመር አልበሽር የታሰሩበት ወህኒ ቤት ላይ ጥቃት መድረሱን ተከትሎ የት እንዳሉ አሁንም ጥያቄ እየተነሳ ነው። ከተፈላሚዎቹ ወገኖች አንደኛው ደህንነታቸው ወደሚጠበቅበት ቦታ ተወስደዋል ሲል፣ ሌላኛው ወገን ደግሞ ተለቀዋል እያለ ነው። ወደ ኬንያ ስናመራ የቤተ ክርስቲያናቸው መሪ ያሏቸውን ተከትለው በመጾም ራሳቸውን አስርበው የሞቱት ሰዎች ቁጥር ዘጠና መድረሱ ተሰማ። ብዙ ህጻናት እንዳሉባቸው ነው የተጠቆመው። የኬንያ መንግሥት ጽንፍ የያዘ ሃይማኖታዊ እንቅስቃሴ የሚያካሂዱ አካላት ላይ እርምጃ እንወስዳለን ሲል አስጠንቅቋል። በመጨረሻም በህንድ ሕክምና ላይ ያለ ህይወቱ ያለፈው የ66 ዓመቱ የአፋን ኦሮሞ ድምፃዊ ዘሪሁን ወዳጆ የቀብር ስነ ስርዓት ዛሬ በቅድስት ስላሴ ካቴድራል ተፈጽሟል። በነቀምቴ ከተማ ኩምሳ ሞሮዳ ቤተ መንግስት አካባቢ ከአባቱ ከአቶ ወዳጆ ጎበናና ከእናቱ ከወይዘሮ ዘውዲቱ መኮ በ940 ዓ.ም ነበር የተወለደው። ድምፃዊ ዘሪሁን ወዳጆ በአፋን ኦሮሞ በሚያቀነቅናቸው ስራዎቹ በይበልጥ ይታወቅ ነበር። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂት ታየን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡ ሚያዝያ 18 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ቀዳሚ ወደ ሆነው የአበየርስ ዘገባችን እንለፍ። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደርጋሉ የተባለው የሰላም ድርድር ስለመጀመሩ እስካሁን በይፋ የታወቀ ነገር የለም። ስለ ጉዳዩ የአሜሪካ ድምጽ ላነሳላቸው ጥያቄ አስተያየት የሰጡት የአፍሪካ ህብረት ኮሚሽን የፖለቲካ የሰላምና ደህንነት ጉዳዮች ኮሚሽነር ባንኮሌ አዴዮሌ ቀጥተኛ መልስ ባይሰጡም ሁለቱ ወገኖች ለማድረግ የጀመሩትን ጥረት እንደሚያደንቁ ገልጸዋል። የኢጋድ ዋና ስራ አስፈጻሚ ቃል አቀባይ ኑር መሐመድ ሼህ ደግሞ ዛሬ ጠዋት በጽሁፍ በሰጡን አጭር ምላሽ እኛ የምናውቀው ንግግሩን የመጀመሩ ሂደት የላቀ ደረጃ ላይ እንደሚገኝ ነው ብለዋል። የኢትዮጵያ መንግስት፣ የኦሮሞ ነጻነት ሰራዊት እንዲሁም የሁለቱን ወገኖች ድርድር የምታስተናግደው ታንዛኒያም እንዲሁ ስለ ጉዳዩ ዝርዝር መረጃ ከመስጠት ተቆጥበዋል። በአሶስቴትድ ፕሬ ሲሄስ የተጠቀሱት የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ግን ለዋናው ድርድር መንገድ የሚጠርግ ያሉት የመጀመሪያ ውይይት መጀመሩን ገልጸዋል። ኬኔዲ አባተ ዝርዝራለሁ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ይደረጋል የተባለው የሰላም ድርድር ትናንት እንደሚጀመር ሁለቱም አካላት ያረጋገጡ ቢሆንም ድርድሩ ስለመጀመር አለመጀመሩ እስካሁን በይፋ የታወቀ ነገር የለም። በአፍሪካ ህብረት ኮሚሽን የፖለቲካ ሰላምና ጸጥታ ጉዳዮች ኮሚሽነር አምባሳደር ባንኮሌ አዴዎዬ ህብረቱ በአፍሪካ ሰላምና ጸጥታ ጉዳዮች ላይ የሚያከናውናቸውን ተግባራት በተመለከተ ዛሬ በበይነመረብ ለጋዜጠኞች መግለጫ በሰጡበት ወቅት በታንዛኒያ ይደረጋል የተባለው ድርድር ድር ተጀምሮ እንደሆነ እንዲሁም ሂደቱ በምን ደረጃ ላይ እንደሚገኝ ከአሜሪካ ድምፅ ጥያቄ ቢቀርብላቸውም ቀጥተኛ ምላሽ አልሰጡም። ይሁን እንጂ ኮሚሽነሩ ለጥያቄው በሰጡት አስተያየት ችግሩን በሰላም ድርድር ለመፍታት የተጀመረው ጥረት የሚደነቅ እንደሆነ ገልጸዋል። ይህም እንደ አውሮፓውያኑ በ2030 ከግጭት ነጻ የሆነች አፍሪካን እውን ለማድረግ የተያዘ ያሉትን ግብ ለማሳካት እንደሚረዳ አመልክተዋል። ግባችን በ2030 የመሳሪያ ድምፆችን ሁሉ ዝም ማሰኘትና ሁሉም ግጭቶች እንዲቆሙ ማድረግ ነው። ስለዚህ በኢትዮጵያም ይሁን በሌላ ማንኛውም የህብረቱ አባል ሀገር ለህዝቦቻችን ጥቅም ሲባል እንዲሁም አቅማችንን ሁሉ የምንፈልጋትን አፍሪካ እውን ለማድረግ ተግባር ላይ ለማዋል ይቻል ዘንድ ግጭቶችን ለመፍታት የሚወሰዱ እርምጃዎች የሚደነቁ ናቸው ብለዋል። ከኢትዮጵያ አልፎ ለመላው አፍሪካ ተምሳሌት እንደሆነ የገለጹት የፕሪቶሪያው ስምምነት በሀገሪቱ ለሚንቀሳቀሱ ሌሎች ታጣቂ ቡድኖች መነሳሳትን እንደሚፈጥርም ነው ኮሚሽነሩ የገለጹት። የፕሪቶሪያው ስምምነት በኢትዮጵያ ውስጥ ብቻ ሳይሆን በአህጉራችን ዙሪያ የሰላም ሂደቶችን እያሳየ ነው። ይህ ስምምነት ተአምራዊ ስምምነት እየተባለ ነው። ምክንያቱም ላለፉት ስድስት ወራት ምንም አይነት ጥይት አልተተኮሰም። በመሆኑም ስምምነቱ በኢትዮጵያ ውስጥ ላሉ ሌሎች ታጣቂ ቡድኖች ትልቅ መነሳሳት ይሆናል ብዬ አምናለሁ፣ ነው ያሉት። የታንዛኒያውን ድርድር በተመለከተ በምህጻረ ቃሉ ኢጋድ በመባል ለሚታወቀው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣንም ጥያቄ አቅርበን የዋና ስራ አስፈጻሚው ቃል አቀባይ ኑር መሐሙድ ሼህ በጽሁፍ በሰጡን አጭር ምላሽ እኛ የምናውቀው ንግግሩን የመጀመሩ ሂደት የላቀ ደረጃ ላይ እንደሚገኝና ንግግሮቹ በታንዛኒያ እንደሚደረጉ ነው ብለዋል። የሂደቱ ባለቤት ኢትዮጵያውያን ናቸው፣ የሚመራውም በኢትዮጵያውያን ነው ሲሉም ገልጸዋል። አክለውም ስለ ሁኔታው ጥሩ ግንዛቤ አላ ሲሰጣቸው ያሏቸው የኢጋድ ስራ አስፈጻሚ ዶክተር ወርቅነህ ገበየሁ በፓርቲዎቹ ከተፈለጉ ድጋፍ ለማድረግ ተዘጋጅተዋል ብለዋል። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ እንደሚነጋገሩ ከመታወቁ ባለፈ ተደራዳሪ ወገኖች በማን እንደሚወከሉ ስለ አደራዳሪዎች ማንነት፣ እንዲሁም ስለ ድርድሩ ሂደት መንግስትና ታጣቂው ቡድኑም ሆኑ የታንዛኒያ ባለስልጣናት ዝርዝር ጉዳዮችን ከመግለጽ መቆጠባቸውን ሮይተርስ አመልክቷል። እኛም ከኢትዮጵያ መንግስት በኩል አስተያየት ለማግኘት በተደጋጋሚ ያደረግ ያደረግነው ሙከራ አልተሳካም። በአሶሺኤትድ ፕሬስ የተጠቀሱት የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ግን ለዋናው ድርድር መንገድ የሚጠርግ ያሉት የመጀመሪያ ውይይት መጀመሩን ጠቅሰዋል። የአሁኑ ንግግር ትኩረት መተማመንን መፍጠርና አቋሞችን ግልጽ ማድረግ ነው ማለታቸውን፣ እንዲሁም ኖርዌይና ኬንያ በዚህ ሳምንት የሚደረገውን ንግግር እንደሚያሸማግሉ መግለጻቸውን ኤፒ በዘገባው ጠቅሷል። በታንዛኒያዋ የዛንዚባር ደሴት በሚካሄደው ድር ድርድር የኢትዮጵያን መንግስት በመወከል ከሚሳተፉት መካከል የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንደሚገኙበት ስማቸው እንዲጠቀስ ያልፈለጉ ሁለት ምንጮች ነግረውኛል ያለው ደግሞ ሮይተርስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ነበር የተከታተላችሁት። የትንታኔው መጽሄት ይቀጥላል። በሰሜኑ ጦርነት ምክንያት ከአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌና ጻግብጅ ወረዳዎች ተፈናቅለው በሰቆጣና አካባቢው ተጠልለው የነበሩ ተፈናቃዮች ወደ ቀያቸው እየተመለሱ መሆኑን ዞኑ አስታወቀ። ተፈናቃዮቹን ወደ ቀያቸው የመመለሱ ስራ እየተከናወነ ቢሆንም አሁንም ድረስ በሕወሓትና ራሱን የአገው ዲሞክራሲያዊ ንቅናቄ ሲል በሚጠራው ታጣቂ ቁጥጥር ስር የሚገኙ ቀበሌዎች መኖራቸውን የዞኑ የመንግስት ኮሚኒኬሽን መምሪያ አመልክቷል። በርካታ ተፈናቃዮች በአበርገሌ ወረዳ ከተማ ኒሯቅና በጻግብጅ ወረዳ ከተማ ጻታ አካባቢ በትምህርት ቤቶች ተጠልለው ለመቆየት መገደዳቸውንም መምሪያው አስታውቋል። ራሱን የአገው ዲሞክራሲያዊ ንቅናቄ የሚለው ታጣቂ ኃይል የውጭ ግንኙነት ኃላፊ ባይበሬ ግን ታጣቂዎቻቸው ተፈናቃዮችን ለመመለስ የሚደረግ የሚያደርገውን ጥረት ላይ ምንም አይነት እንቅፋት አለመፍጠራቸውን በመግለጽ አስተባብለዋል። መስፍን አራጌ ተጨማሪ ያለው የዋግ ምራ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ ከፍ ያለው ደባሽ ተፈናቃዮችን የመመለስ እንቅስቃሴ ከተጀመረ ሁለት ሳምንት እንዳለፈው ተናግረዋል። ባለፈው ሁለት ሳምንት አካባቢ የአብርገሌ ወረዳ ወደ ሰላሳ ምናምን ሺህ ሕዝብ ወደ አካባቢው ተመልሷል። እንግዲህ አካባቢው ኔራ ከተማና በዙሪያው ያሉ ቀበሌዎች ናቸው። ፒውርሊ ነጻ የሚባሉትና ሰዎቹን የመመለስ ስራ ተግባር ተሰርቷል። ከሰቆጣ ወደ ኔራ ከተማ ማለት ነው። ይህኛው ሳምንት ደግሞ የአግብዲ ወረዳ ወደ አካባቢ የነበሩ ተፈናቃዮች እነሱ እየተመለሱ ነው ያሉት። የእጻ ግብዣ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ጌታ ወይ ሹሜ በበኩላቸው ሀያ ሺህ የሚደርሱ ተፈናቃዮች ከሁለት ዓመት ከመንፈቅ በኋላ ወደ ወረዳቸው ተመልሰዋል ብለዋል። ሰላሳ አምስት ሺህ በላይ ተፈናቃዮች ነው የነበሩት። የአንደኛው መጠለያ ካምፕ ላይ ቀርቤ የነበሩት ሙሉ ለሙሉ ተመልሰዋል። ኦልሞስት እነሱ ወደ ሀያ ሺ ይሆናሉ። አሁን ወደ ከምፕ ላይ ትናንትና ተጀምረው እቃቸው ሄደዋል። ዛሬ ደግሞ ማህበረሰቡ በመጓጓዝ ላይ ነው። አሳን እንግዲህ ከሁለት ዓመት በኋላ ያገኙ ነው እንግዲህ፣ በጣም ጉስቁል ብላ ማህበረሰቡም እያለቀሰ፣ ግማሽ እየተደሰተ በፍታውንም ጭምር በልቅሶ ነው ሲገልጽ የነበረ። ሁለት ወረዳዎች በታጠቁ ኃይሎች ቁጥጥር ስር በመሆናቸው ከፕሪቶሪያው የሰላም ስምምነት በኋላ ተፈናቃዮችን ወደ ቀያቸው ለመመለስ እንዳልተቻለ በመግለጽ የዞኑና የወረዳዎቹ አመራሮች ደጋግመው ቅሬታ ሲያሰሙ ቆይተዋል። የመከላከያ ሰራዊት ወደ አበርገሌና ጻገብዢ ወረዳዎች ሰዎች መግባቱንና በአካባቢዎቹ ይንቀሳቀሳሉ ከተባሉ ታጣቂዎች ጋር በተደረገ ውይይት ተፈናቃዮችን ወደ ቀያቸው የመመለስ ስራ ተጀምሯል። ይሁን እንጂ የአበርገሌንና የጻግብጂን ወረዳዎች ተቆጣጥረው የነበሩ ታጣቂዎች አሁንም በተወሰኑ ቀበሌዎች ውስጥ በመኖራቸው በርካታ ተፈናቃዮችን ወደ ቀያቸው ለማድረስ አለመቻሉን አቶ ከፍ ያለው አስታውቀዋል። ለምሳሌ አበርገሌ ከሄዱ በኋላ ኔሯ ከተማ ላይ ደግሞ ትምህርት ቤቶች ላይ ደግሞ እንደገና ሩቅ ቀበሌ ያሉ በመቀሌ በኩል የሚገቡ በዛም በማይ በኩል ዙሮ የሚገቡ ቀበሌዎች ስላሉ የእነሱ ቀበሌዎች በትምህርት ቤቶች ውስጥ ነው ያሉትና እሱ አካባቢ ትንሽ ችግር አለ። እንደገና ከሰቆጣ ሄደው ወረዳቸው ላይ አብርገሌ ኔራክ ከተማ ላይ ደግሞ እንደገና የቀበሌ ተፈናቃይ ማለት ነው። ለምን ተፈናቀሉ? ቀበያቸው ከተመለሱ ወደ ቀያቸው አልተመለሱም። አንደኛ ሁሉም ቀበሌዎች ነጻ አይደሉም፣ ሁሉም ቀበሌዎች ነጻ አይደሉም። ሁለተኛ ሩቅ የሚባሉ ቀበሌዎች በመቀሌ በኩል ነው ዙረህ የምትገባው፣ ማይጨው በኩል ነው ዙረህ የምትገባው። እነዚህም ደግሞ መቀሌ እዚህ የአማራ ክልል መኪና ገብቶ ሰዎችን ወደዛ ማድረስ የሚችልበት አጋጣሚ የለም። የእጻ ግብጂ ደግሞ ሳታ ላይ ለተወሰነ ጊዜ ተፈናቃዮች ከዚህ ከሰቆጣ እንደሄዱ ደግሞ እዛ አሁንም ወደ ቀበሌያቸው የማይገቡ የተወሰኑ ሰዎች ይኖራሉ። የእጻ ግብጅ ወረዳ የመንግስት ኮሚኒኬሽን ኃላፊው ደግሞ የአገው ሸንጎ ያሉትና ራሱን የአገው ዴሞክራሲያዊ ንቅናቄ ብሎ የሚጠራው ታጣቂ አሁንም በወረዳው የተወሰኑ ቀበሌዎች ውስጥ በመኖሩ ተፈናቃዮቹን ወደ ቀያቸው ለማድረስ የሚደረገውን እንቅስቃሴ አውኮታል ብለዋል። ዜሮ ስምንት ጣ የሚባል አካባቢ ዜሮ ሰባት አካባቢ ያሉ ማህበረሰቦች ሙሉ ለሙሉ አካባቢው ነጻ ስላልሆነ ማለትም ደንጎ የሚባል የአዴን ታጣቂዎች ስለሆነ ያሉበት እነዚህን ማህበረሰብ አስገድደን ወደዛ እንዲሄዱ ማድረግ ተቻለ። እነሱ ተገድደው ከወረዳ ማዕከል ነው ተጠልለው ያሉ። ከሰላም ስምነት አኳያ ከሀገር ሽማግሌዎች ጋር ከአካባቢው ነዋሪዎች ጋርም ያው እነሱ የአዴን አመራሮች ጋር ውይይት እየተደረገ ነው። ሰላማዊ በሆነ መንገድ ከስምነቱ አኳያ አካባቢውን ይለቃሉ ብለን ያው በተስፋ ነው የምንጠብቀው። የዞኑ መንግስት አመራሮች የአገው ሸንጎ የሚጠሯቸው የሚጠሯቸው ታጣቂዎችና ህወሀት አካባቢውን ለረጅም ጊዜ ተቆጣጥረው እንደቆዩ ለጣቢያችን ደጋግመው ገልጸው ነበር። ከዚህ ቀደም መቀሌ ለሚገኘው ዘጋቢያችን አስተያየታቸውን የሰጡና ስማቸውን ከመግለጽ የተቆጠቡ የትግራይ ክልል አመራር የትግራይ ሰራዊት በአንድም የአማራ ክልል አካባቢ የለም ካሉ በኋላ በተጠቀሱት የዋግምራ አካባቢዎች ግን ሌሎች ታጣቂዎች ሊኖሩ እንደሚችሉ ማመላከታቸው ይታወሳል። ዛሬም በድጋሚ ለተነሱት ለእነዚህ ክሶች ከትግራይ ክልልና ከህወሀት አመራ አመራሮች ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የአገው ዴሞክራሲያዊ ንቅናቄ የውጭ ግንኙነት ኃላፊ እንደሆኑ የገለጹት ባየ በሬ ተፈናቃዮችን ለመመለስ በሚደረገው ጥረት እንቅፋት አለመሆናቸውን ለአሜሪካ ድምፅ ተናግረዋል። በስምምነታችን መሰረት ጻግብጅን ይሁን የአብርግሌ ወረዳ የወረዳዎቹ አስተዳደሮች እንዲገቡ የተፈናቀለው ህዝብም እንዲገባ ተስማምተን አሁንም ገብቶ ነው ያሉት። በእኛ በኩል እነሱ ስራቸውን እንዳይሰሩ መንግስት የራሱ ኃላፊነቶች አሉት። ህብረተሰቡ ከመስተዳደር ጀምሮ የተለያዩ መሰረተ ልማቶችን መዘርጋት ስራዎችን እያከናወነ ነው። በእኛ በኩል ምንም አይነት እንቅፋት የምንሆንበት አጋጣሚ የለም። ታጣቂዎቻቸው በአንድ ማዕከል የተሰባሰቡ እንጂ በየቦታው የተበታተኑ እንዳልሆኑ የገለጹት አቶ ባዬ ተፈናቃዮቹን ወደየቀበሌያቸው ለመመለስ የሚያስቸግር አለመሆኑን ጠቅሰዋል። የታጠቁ ሀይሎችንም እኛ በማዕከል ያስቀመጥናቸው የስምምነታችን እንዳካል ስለሆነ የተዝረከረከ አባል ሰራዊትም የለንም። ራሱን የቻለ ቦታ አለው። ስለዚህ የተመረጠ ቦታ ላይ እየተቀመጠ ነው ያለው የትኛው የትኛውንም አይነት አካሄድ እንተንም ይሆን የሚያስተጓጉል አይነት ሰራዊት የለንም። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ደሳሌን ጣሰው ሚያዝያ 11 ቀን 2015 ዓ ም ለአሜሪካ ድምፅ በሰጡት መግለጫ ልዩነቶችን በሰላማዊ መንገድ ለመፍታት የክልሉ መንግስት ራሱን የአገው ዴሞክራሲያዊ ንቅናቄ ብሎ ለሚጠራው ታጣቂ የሰላም ጥሪ ማቅረቡን ጠቅሰው ከዚህ ቀደም የሀገር ሽማግሌዎችንና ከፍተኛ አመራሮችን ደጋግሞ በመላክ ሰላም ለመፍጠር ሙከራ ሲደረግ መቆየቱንም አስታውቀውናል ነበር። በሌላ በኩል ወደ አበርገሌ ወረዳ ኒውራቅ ከተማ የተመለሱ ተፈናቃዮችንም ሆነ የመንግስት አመራሮችን በስልክ ለማግኘት ጥረት ብናደርግም በስልክ ኔትወርክ አለመስራት ምክንያት አስተያየታቸውን ማካተት ሳንችል ቀርተናል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ሚያዝያ 16 ቀን 2015 ዓ ም ባወጣው ሪፖርት በዋግምራ ዞን በሶስት መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮችን የመመለስ ስራ እየተሰራ መሆኑን አረጋግጧል። በሪፖርቱ እንደተወሰ ሳው በወለህና ቲርኪ መጠለያ ጣቢያዎች የሚገኙ ተፈናቃዮችን ወደ ቀያቸው የመመለስ እንቅስቃሴም በወሩ አጋማሽ ላይ እንደሚጠናቀቅ ይጠበቅ ነበር። እንደ ሪፖርቱ፣ በአበርገሌ ከ80 ሺህ በጻ ግብዢ ደግሞ ከ60 ሺህ በላይ ሰዎች ጣምራ ሰብአዊ ድጋፍ ያስፈልጋቸዋል። ታደሰ በለጠ የተባሉ የጻ ግብዥ ወረዳ ነዋሪ ከሁለት ዓመት መፈናቀል በኋላ ወደ ዋና ከተማ ጻታ በህይወት መመለሳቸው ቢያስደስታቸውም አጋጠመኝ ያሉትን ሲናገሩ ያዘንኩት ሰው የነበረበት አገርም አይመስልም። መንገዱ ተበላሽተዋል። ከተማ እንዳለ ከተማ አይመስልም። ህብረተሰቡም በጣም ተጎድቷል። በወሊድ ምክንያትም ሕክምና አልባ የነበሩ ብዙ ያለ አግባብ የሞቱ አሉ። ያሳዝናል። በቃ የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ጌታወይ በበኩላቸው ችግሩ ውስብስብ ነው ይላሉ። አጠቃላይ የመንግስት ሴክተር መስሪያ ቤቶች ምንም አይነት ንብረት የለም፣ ሙሉ ለሙሉ የወደመ ነው። በተለይ የትምህርት ቤት ወንበር ተማሪዎች መቀመጫ ለማገዶ አገልግሎት ተጠቅሞ ብረቱ ብቻ ነው ያለ። አሁን መንግስታዊ ተቋሙ እንቅስቃሴ ጀምሯል። መንግስታዊ አደረጃጀቱ አመራሮች ገብቶ አሁን ለማህበረሰቡ ችግራችሁ ምንድን በሚል እየተወያዩ ነው ያለ። አገልግሎት ለመስጠት የቅድመ ዝግጅት ስራዎች እየተከናወኑ ነው ያለ። በሰሜኑ ጦርነት የተፈናቀሉ ሰባ ሺህ የሚደርሱ ነዋሪዎችን የማጓጓዝ ስራ ዛሬም ቀጥሎ መዋሉ ከዞኑ መንግስት ኮሚኒኬሽን መምሪያ የተገኘው መረጃ ያመለክታል። ጻግብዢ ወረዳን የሚያገናኘው ጥራሬ የተባለው ድልድይ መሰበሩ ግን ተጨማሪ ችግር እንደሆነ ከመምሪያ ኃላፊው አቶ ከፍ ያለው ማብራሪያ ለማወቅ ተችሏል። የወንዙ መሙላትና የድልድዩ መሰበር ችግሮች ከተፈቱ በአንድ ሳምንት ውስጥ ቀሪዎቹን ተፈናቃዮች የማጓጓዝ ስራ እንደሚጠናቀቅ ታውቋል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባ ስናልፍ የኦሮሞ ክልል የማህበረሰብ ተወካዮች በሰሜኑ ጦርነት ጉዳት ለደረሰባቸው የትግራይ ክልል ነዋሪዎች የሚውል አስር ሺ ኩንታል የምግብ እህል እርዳታ ለክልሉ አደጋ ስጋት ስራ አመራር ኮሚሽን አስረከቡ። የኦሮሚያ ክልል የማህበረሰብ አካላት የተውጣጡ አባገዳዎች፣ የሃይማኖት መሪዎች፣ የሴቶችና የወጣቶች ተወካዮች የተካተቱበት ልዑክ ከትላንት ሚያዝያ 17 ቀን 2015 ዓ ም ጀምሮ ለሁለት ቀናት በመቀለ ከተማ ጉብኝት ያካሄዱ ሲሆን ከትግራይ ክልል ጊዜያዊ አስተዳደር አመራሮችና ከመቀለ ከተማ ነዋሪዎች ተወካዮች ጋር ተወያይተዋል። የማህበረሰብ ተወካዮቹን ስለ ጉብኝታቸው ያመሰገኑት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በመንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው ንግግር ውጤታማ ይሆን ዘንድ የድርሻቸውን እንዲወጡ ጠይቀዋል። ተመሳሳይ የህዝብ ለህዝብ ግንኙነት ከሌሎች ጎረቤት ክልሎች ጋርም ለማካሄድ እንደሚሰሩ ፕሬዚዳንቱ አክለው አመልክተዋል። ሙሉጌታ ጽበሀ ዝርዝር ዘገባ አለው። ከሰላም ስምምነቱ መፈረም በኋላም የመጀመሪያ በሆነውና ከኦሮሚያ ክልል ተወክለው የመጡ ከ50 በላይ የማህበረሰብ ተወካዮች የተሳተፉበት ጉብኝቱ ከጦርነቱ በኋላ የክልሉ ሕዝብ የሚገኝበት ሁኔታ በማየት የድጋፍ አጋርነት የማመላከት ዓላማ እንዳለው ተገልጿል። የማህበረሰቡ ልዑካን በሰሜኑ ጦርነት በትግራይ ለተጎዱ ወገኖች በ26 ተሽከርካሪዎች ያመጡትን 10 ሺህ ኩንታል የምግብ የእህል እርዳታ ለክልሉ የአደጋ ስጋት አመራር ኮሚሽን አስረክበዋል። ከተበረከተው የምግብ እርዳታ ከአንድ ሺህ ኩንታል በላይ የሚሆነው የህፃናት አልሚ ምግብ ነው። አባገዳዎች፣ ገዳዎች፣ የሃይማኖት መሪዎች፣ የሴቶችና የወጣቶች ተወካዮች ከተካተቱበትን የማህበረሰብ ልዑካን ጋር የተወያዩት የክልሉ ጊዜ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ስለ ጎብኝታቸው እና ስላደረጉት ድጋፍ አመስግነዋል። የኦሮሞን ህዝብ ለትግራይ ወገኑ ያለውን ስሜት ያለውን ድጋፍ ያለውን ቤተሰባዊ ወንድማዊ ድጋፍ ለመግለጽ የመጣ ትልቅ ነገር ነው። አሁን መምጣታችሁ የመጣው ቁስ አይደለም። ዋናው ነገር ተነሳሽነት ወስዳችሁ ከወንድሞቻችን ከቶቻችን ጋር በጋራ መጥተን ስቃያችሁ ስቃያችን ነው። አብረን ወደፊት አብረን ለማለን አብረን ስለ ፍትህ እንጨዋለን አብረን ስለ ተፈናቃዮች እንጨዋለን አብረን ስለ ሰላም እንጨዋለን የሚል መልእክት ነው፣ ትልቁ መልእክት። የማህበረሰብ ተወካዮቹ በትናንትናው ዕለት በጦርነቱ የተፈናቀሉ ነዋሪዎችና ፆታዊ ጥቃት የተፈጸመባቸው ሴቶች ጎብኝተዋል። በጦርነቱ የወደመው ንብረት ለመተካትና ተፈናቃዮች ወደ ቀያቸው ለመመለስ የሚደረገው ጥረት እንደሚደግፉ ከልዑካኑ አንዱ አባገዳ አብዱራዛቅ አህመድ ተናግረዋል። ላለፈው የሰው ነፍስን መመለስ አንችልም። ነገር ግን አብረን ተካፍለን ያለንን የምንበላው አብረን ተካፍለን ለወደፊት እናንተ ቦታችሁ ላይ ተመልሳችሁ ሰርታችሁ እንደ መጀመሪያው ቦታችሁ እስከምትመለሱ ከእናንተ ጋር መሆናችንን ለእናንተ ለማረጋገጥ ነው ህዝቦቻችን የላኩን ለማለት ነው የፈለግኩት ከቀሩት ኢትዮጵያኖች ጋር የእናንተን ንብረት ግን በጥቂት ጊዜ በአላህ ኃይል በህዝቦቻችንን ኃይል እንደምንመልስ እንደምንጠግናችሁ እርግጠኛ ነኝ። ለመገናኘት የቻልነው ሰላም በመስፈኑ ነው ያሉት የኦሮሚያ ክልል የሃይማኖት ተቋማት ሰብሳቢ ብፁዕ አቡነ ሳዊሮስ ጦርነቱ በትግራይ ህዝብ ላይ ያደረሰው ጉዳት ለማየትና ድጋፋቸውን ለመግለጽ መምጣታቸው ገልጸው የተገኘው ሰላም ማጽናት እንደሚገባ አባታዊ ቃለ ምዕዳን ሰጥተዋል። የኦሮሚያ ህዝብ ነው የላከን ወደ እናንተ በምን መልኩ እንዳላችሁ እንኳን አተረፋችሁ እንደገና ደግሞ ያላችሁበትን ሁኔታ ተመልክተን እንድንመጣ፣ ችግራችሁንም ሆነ ሰላማችሁን ለማየት ለመጎብኘት ነው የመጣ ነው። እኛ አንድ ነን፣ እንደጋገፋለን፣ ከናንተ ጋር ነን። በማንኛውም ጉዳይ ከናንተ ጋር ነን ነው ብለው ነው የላኩንና ስለዚህ ከዚህ በኋላ መጽናት ያስፈልጋል፣ መበርታት ያስፈልጋል። ችግሮች ደርሶባቸዋል። አሁን ዞረን አይተናል። ድንኳኑ በየዶንያ ውስጥ ተዘርግቶ ያሉትን ወገኖቻችን በጣም ያሳዝነናል። ሕፃናቱ ሽማግሌዎቹ በረሃ ውስጥ ወድቆ ያሉ መሆናቸውን አይተናል። ይሄ በጣም የእናንተ ብቻ ሳይሆን የሁላችንም ሀዘን ነው። የእናንተ ችግር የእኛ ችግር ነው። ሁሉም ሰው ከእናንተ ጋር ነው። የኦሮሚያ ክልል ማህበረሰብ ተወካዮች ከትግራይ ክልል ጊዜያዊ አስተዳደር አመራሮች እና ከመቀለ ከተማ ነዋሪዎች ተወካዮችም ጋር ተወያይተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም የተጀመረው የህዝብ ለህዝብ ግንኙነት ከሌሎች አጎራባች ህዝቦችም ጋር ለማካሄድ ጥረት እንደሚደረግ አመልክተዋል። በቀጣይ ምን ማድረግ አለብን የሚለውን ነገርም ማሰብ የምንጀምርበት ነው የሚል እምነት አለኝ ከሌሎች ወንድሞቻችን ጋር ከአማራ ከአፋር ከሶማሌ ከቤንሻንጉል ከሌላውም ጋር ከኤርትራም ጋር በዚህ መልኩ እየተቀራረብን ይህን መታየት የጀመረውን የሰላም ምልክት ተጠናክሮ እንዲቀጥል ለማድረግ የሚያስችል ሁሉን ስራ እንሰራለን። የእናንተ ድጋፍ እንደማይለየን በዚህ አጋጣሚ ያለኝን እምነት መግለጽ እፈልጋለሁ። በትግራይ ክልል ሰላም ለማስፈን ጥረት እንደተጀመረ ሁሉ በኦሮሚያ ክልልም ሰላም ለማስፈን የኢትዮጵያ መንግሥት ከኦሮሞ ነፃነት ሰራዊት ጋር የጀመረው ድርድር ውጤታማ እንዲሆን የድርሻችሁን ተወጡ ሲሉ የማህበረሰብ ተወካዮቹን ጠይቀዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። በተከታዩ ዘገባ ደግሞ የሱዳንን ወቅታዊ ሁኔታ እንመለከታለን። በሱዳን ግጭት ውስጥ ከገቡት ወገኖች አንደኛው በካርቱም ዋና ከተማ የሚገኘውን እንዲሁም የስነ ሕይወት ወይም ባዮሎጂካል ምርምር የሚያገለግሉ ቁሳቁሶችን የያዘውን ብሔራዊ የጤና ቤተ ሙከራ መቆጣጠሩን የተባበሩት መንግስታት ድርጅት ባለስልጣናት ያስታወቁ ሲሆን ድርጊቱን እጅግ አደገኛ ሲሉ ጠርተውታል። በግጭቱ ምክንያት ከሀገር የሚሰደዱ ሱዳናዊያን ቁጥርም እንዲሁ እየጨመረ መሄዱን ተቋሙ አስታውቋል። ዘገባው የአሶሼትድ ፕሬስ ነው፣ ቀጥሎ ይቀርባል። በሁለቱ የሱዳን ተዋጊ ኃይሎች መካከል የተኩስ ማቆም ስምምነት ቢደረስም በግጭቱ አጣብቅኝ ውስጥ የሰነበቱት ሱዳናውያን ከአካባቢው መሸሻቸውን እንደሚቀጥሉ ባለሥልጣናት እያስጠነቀቁ ባሉበት ወቅት ነው በሱዳን ዋና ከተማ ከካርቱም ማዕከል የሚገኘው ብሔራዊ ቤተ ሙከራ ትላንት ማክሰኞ ከሱዳን ተዋጊዎች መካከል በአንደኛው ቡድን ቁጥጥር ስር መዋሉ ይፋ የተደረገው ውጊያው ሱዳንን ወደ ትርምስ የከተታት ሲሆን ቀድሞውንም በከፍተኛ እርዳታ የምትተዳደረውን የአፍሪካ ሀገር ወደ ውድቀት አፋፍ አድርሷታል። የተባበሩት መንግሥታት ድርጅት መረጃ እንደሚያሳየው ከግጭቱ በፊት የሱዳን አንድ ሶስተኛ ሕዝብ ወይም 16 ሚሊዮን የሚሆን ሰው እርዳታ ፈላጊ ነበር። አሁን ደግሞ ቁጥሩ ይጨምራል። በሱዳን የዓለም ጤና ድርጅት ተወካይ የሆኑት ዶክተር ኒማ ሰኢድ አቢድ ከተዋጊ ወገኖች አንዱ ሲሉ የትኛው እንደሆነ በትክክል ሳይገልጹ የጠቀሱት ቡድን በካርቱም የሚገኘውን ማዕከላዊ የሕዝብ ጤና ቤተ ሙከራ መቆጣጠሩንና በውስጡ ይሰሩ የነበሩትን ባለሙያዎች ወይም ቴክኒሺያኖች ማስወጣታቸውን ገልጸዋል። አቢድ ጄኔቫ በተካሄደው የተባበሩት መንግስታት ድርጅት መግለጫ ላይ ከፖርት ሱዳን በቪዲዮ ተገኝተው ስለ ሁኔታው ሲያብራሩ እጅግ እጅግ አደገኛ ነው ያሉ ሲሆን በቤተ ሙከራው ውስጥ የፖሊዮ ኩፍኝና ኮሌራ ቫይረሶች እንደሚገኙ ገልጸዋል። አቢድ አክለው ካርቱም የሚገኘው ማዕከላዊ የህዝብ ጤና ቤተ ሙከራ ከተፋላሚ ወገኖች በአንዱ መያዙ ትልቅ የስነ ህይወት አደጋ ስጋት ደቅኗል ሲሉም አስጠንቅቀዋል። ሁኔታውን አስመልክቶ የዓለም ጤና ድርጅት ባወጣው መግለጫ የቤተ ሙከራው ባለሙያዎች መባረራቸውና በካርቱም የደረሰው የኃይል መቋረጥ በቤተ ሙከራው ለህክምና አገልግሎት ተብለው የተቀመጡትን የስነ ህይወት ቁሳቁሶች በአግባቡ መቆጣጠር አይቻልም ማለት ነው ብሏል። ቤተ ሙከራው የሚገኘው በማዕከላዊ ካርቱም ውስጥ ሲሆን የሱዳን ጦር ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ከሚባሉትና በዳርፉር ግጭት ውስጥ በተፈጸመው አሰቃቂ ድርጊት መሳተፋቸው ከሚገለጸው የጃንጃዊድ ሚሊሻዎች የተውጣጣው ቡድን ጋር ውጊያ ከሚያካሂድበት አቅራቢያ ነው። ውጊያው ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ሚያዝያ 15 ጀምሮ ቢያንስ 20 ሺ ሱዳናውያን ወደ ቻድ ተሰደዋል። በሱዳን ይኖሩ የነበሩ አራት ሺህ የሚሆኑ የደቡብ ሱዳን ስደተኞችም ወደ ሀገራቸው መመለሳቸውን የመንግስታቱ ድርጅት የስደተኞች ኤጀንሲ ወይም ዩኤንኤችሲአር ቃል አቀባይ ኦልጋ ሳራዶ ተናግረዋል። የስደተኞች ቁጥር ከዚህ በላይም እንደሚያሻቅብ ያስጠነቀቁት ሳራዶ ወደ ሌሎች አምስት የሱዳን አጎራባች ሀገሮች የተሰደዱ ሱዳናውያን ቁጥር እንደሌላቸው ገልጸዋል። ዩኤንኤችሲአር ቁጥራቸው በውል ያልታወቁ ሰዎች ከሱዳን ሸሽተው ግብጽ መግባታቸውንም አመልክቷል። የሱዳንና ግብጽ ድንበር ከሱዳን ለመውጣት የሚሞክሩ ሰዎችን በሚያመላልሱ አውቶቡሶች ተጨናንቋል። የሚሸሹ ሰዎችም ድንበሩን አቋርጠው ወደ ሱዳን ለመግባት ተሰልፈው ሲጠብቁ ይታያሉ። አህመድ ኤልባድዌ ተሰልፈው ከሚጠብቁት ሰዎች መካከል አንዱ ነው። እዚህ የሱዳን ድንበር ከደረስኩ ከ14 ሰዓታት በላይ ሆኖኛል። ድንበሩ ከትናንት ምሽት ጀምሮ ተዘግቷል። ስለዚህ መሻገር አልቻልንም። እዚህ ምግብም ሆነ ውሃ የለም። እህል ከቀመስኩ ሁለት ቀን ሆኖኛል። ኤልባድዌይ አክሎ ድንበሩ ተከፍቶ ወደ ግብፅ ለመሻገር ያለውን ጉጉትም እንዲህ ሲል ይገልጻል። ድንበሩ ማታ ማታ ይዘጋል፣ ጠዋት ብቻ ነው የሚሰራው። አሁን ከጠዋቱ ሁለት ሰዓት ሆኗል፣ ግን እስካሁን አልተከፈተም። ድንበሩ እስኪከፈትና ፓስፖርቴ ላይ ማኅተም ተደርጎበት እስክሻገር እየጠበቅኩ ነው። የሱዳን ግጭት ተጨማሪ መፈናቀሎችን በሀገር ውስጥም በውጭም እንደሚያስከትል ያመለከቱት የዩኤንኤችሲአር ቃል አቀባይ የውጭ መንግስታት የኤምባሲ ሰራተኞቻቸውንና ዜጎቻቸውን ከሱዳን ለማስወጣት እየተሯሯጡ ባሉበት ወቅት ድርጅቱ ስራውን ለማሳደግ እየጣረ መሆኑን ገልጸዋል። ከ800 ሺህ በላይ ደቡብ ሱዳናውያን ስደተኞች በሱዳን የሚኖሩ ሲሆን ሩብ የሚሆኑት በካርቱም ዋና ከተማ የሚኖሩ በመሆናቸው በግጭቱ ቀጥተኛ ተጎጂ ሆነዋል። በአጠቃላይ ሱዳን 11 ሚሊየን ስደተኞችን የምታስተናግድ ሀገር ስትሆን በብዛት ከዳርፉር የተፈናቀሉ 3 ሚሊየን የሀገር ውስጥ ተፈናቃዮችም አሏት። የተባበሩት መንግስታት የስነ ህዝብ ፈንድ ድርጅት በበኩሉ በሱዳን የሚካሄደው ግጭት በመጪዎቹ ሳምንታት ውስጥ ይወልዳሉ ተብለው የሚጠበቁ 240 ሴቶችን ጨምሮ በ10 ሺዎች የሚ ቁጠሩ ነፍሰ ጡር እናቶችን እንደሚያሰጋ ገልጿል። በመላ ሀገሪቱ የሚገኙ 219 ሺ ነፍሰ ጡር እናቶች ውጊያው እየተካሄደ ባለበት ወቅት ከቤታቸው ወጥተው ወደ ሆስፒታሎችና ክሊኒኮች መሄድና አስቸኳይ እርዳታ ማግኘት አደገኛ እንደሚሆንባቸው ተቋሙ ጨምሮ ገልጿል። በሱዳን የእርዳታ ሰራተኞች ሰብአዊ ተቋማትና መጋዘኖቻቸው ላይ ጥቃት መድረሱን ተከትሎ የዓለም ምግብ ፕሮግራምን ጨምሮ ሌሎች የረዴት ተቋማት በሱዳን ያደርጉት የነበረውን የእርዳታ ስራ ለማቆም ወይም ለመቀነስ የተገደዱ ሲሆን ከሚያዝያ 15 ወዲህ ሶስት የዓለም ምግብ ድርጅት ሰራተኞችን ጨምሮ ቢያንስ አምስት የእርዳታ ሰራተኞች ተገድለዋል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችን ነው እየተከታተላችሁት ያላችሁት። የመጀመሪያውን አጋማሽ ዘገባዎቻችንን አጠናቀናል። የሁለተኛው አጋማሽ የመጀመሪያው ዘገባ የሚሆነው ዲሞክራሲ በተግባር ነው። የዳኞች ያለመከሰስ መብት በሕግ እንዲጸድቅ የአማራ ክልል ዳኞች ማህበር ጠየቀ። ከቅርብ ጊዜ ወዲህ በክልሉ ምክር ቤት ተሰይመው የሚያስችሉ ዳኞች በአስፈጻሚው አካል በሚደርስባቸው የመብት ጥሰት እንዳሳሰበው የገለጸው የአማራ ክልል ዳኞች ማህበር ጥሰቱ እንዲቆም ለመቆም እንዲችል ዳኞች ያላቸው ያለመከሰስ መብት በሕግ እንዲጸድቅ ጠይቋል። የማህበሩ ሊቀመንበር አቶ አበባው ታደሰ ለአሜሪካ ድምጽ ሲናገሩ በክልሉ በተለይ ደግሞ በወረዳ ደረጃ የሚሰሩ ያለው 13 የአስፈጻሚው አካል ተፈጸመብን ባሏቸው የመብት ጥሰቶች ምክንያት ስራቸውን ለመልቀቅ ተገደዋል። የአማራ ክልል ፍትህ ቢሮ በበኩሉ ዳኞቹ ስራ የሚለቁበት ዋና ምክንያት በደሞዝና ሌሎች ጥቅማ ጥቅሞች ማነስ እንደሆነ ገልጿል። በቅርቡ ስራቸውን የለቀቁ አንዳንድ ዳኞችም የክልሉን የፍትህ ቢሮ አስተያየት በማጠናከር ዋና ምክንያቱ የደሞዝና የጥቅማ ጥቅም ማነስ ነው ብለዋል። የክልሉ መንግስት ለዳኞች የተሻለ እድል በማመቻቸት ላይ እንደሆነ ፍትህ ቢሮ ጨምሮ አመልክቷል። አስቴር ምስጋና ተጨማሪ ዘገባ አላት። ለዳኞች መብትና ጥቅም እንደሚሰራ የሚናገረው የአማራ ክልል የዳኞች ማህበር ከማህበሩ አባላት የመብቶች ጥሰት ጥቆማዎች ሲደርሱት እንደቆዩ ሊቀመንበሩ አቶ አበባው ታደሰ ተናግረዋል። ጥቆማዎቹን መነሻ በማድረግም በቅርቡ ከአስፈጻሚው አካል ጋር የተፈጠረን አለመግባባት መነሻ ያደረገ የመብቶች ጥሰት በበርካታ ዳኞች ላይ መፈጸሙን ሊቀመንበሩ አስገንዝበዋል። የተፈረደ ፍርድ መፈጸም ስላለበት አልፈጽምም ያለው አካል ደግሞ ተገደው ስለሚፈጸም ስለሚገባው ለፖሊስ ይታዘዛል፣ ለሌላው አስፈጻሚ አካል ይታዘዛል። እነዚህ ትእዛዞችን በመፈጸም እና ባለመፈፀም መካከል በፍርድ ቤት ላይ ባለው ዳኛና በአስፈጻሚው አካል ግጭቶች ይፈጠራሉ። ለምሳሌ አንድ ፍርድ ከተወሰነ በኋላ ለመፈፀም ፖሊስ አስራ አቅርብልኝ ይላል ፖሊስ ፖሊስ ደግሞ በተደጋጋሚ ታዞ መጥሪያውን ደርሶት ሳይቀርብ ይቀራል፣ ወይም ደግሞ ለመፈፀም ዝግጁ ሳይሆን ይቀራል። ፍርድ ቤት በሌላ ፖሊስ ያስገድድና ያን ፖሊስ ይቀጣል። በገንዘብ ወይም በእስራት ሊቀጠው ይችላል አለማስፈፀሙ ምክንያት ይህን ፖሊስ ደግሞ ደራጅና ዳኛ ነው ያስራ። አሁን ዳኛ ወደ ማሰር ተደርሰዋል። በአማራ ክልል ባለፉት ስድስት ወራት ብቻ አንድ መቶ ሶስት ዳኞች ስራ መልቀቃቸውን ያወሱት የአማራ ክልል ዳኞች ማህበር ሊቀመንበር ይህም በክልሉ የፍትህ ስርዓት ላይ አሉታዊ ጫና እንደሚፈጥር አብራርተዋል። ለዳኞች ስራ መልቀቅ ዋናው ምክንያት በአስፈጻሚው አካል የሚፈጸም የመብት ጥሰት ነው ያሉት ሊቀመንበሩ አቶ አበባው ታደሰ ችግሩን ለመፍታት የዳኞችን ያለመከሰስ መብት በህግ ግ ማጽደቅ እንደሚያስፈልግ አስረድተዋል። ማህበሩ ጥያቄውን ሁለት ጊዜ ለአማራ ክልል ምክር ቤት ማቅረቡንም አክለዋል። ክልል ምክር ቤት በአሁኑንት በህጉም እንዲካተት ተደርጎ ነበረ። ነገር ግን ድምፅ ከተሰጠ በኋላ የቀረበትን ምክንያት አልታወቀም። የአማራ ክልል ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ወርቅነህ እንደግ እንደሚሉት ማህበሩ ለክልል ምክር ቤት ያቀረበው የዳኞች ያለመከሰስ መብት ጥያቄ በምክር ቤቱ ውይይት ተደርጎበታል። ሆኖም ከጊዜው አንጻር አስፈላጊ አለመሆኑ ታምኖበት ውድቅ ተደርጓል። ዳኞችን ያለመከሰስ መብት መስጠት ማለት ምን ማለት ነው የሚለው በደንብ ሚዛን ያገኘ ጉዳይ አይደለም። አንደኛ ዳኞች ስራቸውን በነፃነት በፍትሃዊነት እንዲሰሩ ተጠነታቸው ለህገ መንግስቱና ለህሊናቸው ስለሆነ ይህንን ሊሰሩ ሲንስራቸውን ሲያከናውኑ የሚያበላሽ እና ጣልቃ የሚገባ አካል ካለ በህግ ተጠያቂ እንደሆነና በወንጀል ህጉም ጭምር እስከ ሁለት ዓመት ድረስ ፍርደኛ ወይም ደግሞ በህግ ቅጣት ሊጣልበት እንደሚችል በግልጽ የተቀመጠበት ሁኔታ ስላለ ከዚህ በላይ ግን ዳኞ ዳኛ ሚሆን ማንም ሰው ከህግ በታች ነው የሚኖር ድንጋጌ ደግሞ ግልጽ ነው። ስለዚህ፣ ይሄ በሆነበት ሁኔታ ዳኞች ሲያጠፉ በከባድ ዲስፕሊን ካጠፉ በራሳቸው በማንም ሳይሆን በራሳቸው በዳኞች አስተዳደር ጉባኤ ጉዳያቸው ይታያል። ስለዚህ አብዛኛው ነገር እያለቀ ያለ በራሳቸው እንደ ተቋሙ ይሄ ግልጽ የተደረገበት ሁኔታ ባለበት ሁኔታ ዳኞች ያለመከሰስ ወይም ደግሞ የከላላ ይደረግላቸው የሚለው ከዚህ በላይ ነጻነት ምንድነው ሊሆን የሚችለው? አሁን ባለው ተጨባጭ ሁኔታ እንደዚህ ማድረግ ምን ያህል ይጠቅማል የሚለው ታሳቢ ተወስዶ ነው። የዳኞችን ያለመከሰስ መብት ማጽደቅ ስልጣናቸውን ያለ አግባብ እንዲጠቀሙ አያደርግም ወይ በሚል ለቀረበላቸው ጥያቄ አቶ አበባው ሲመልሱ ሕግ የጣሰ ዳኛ በዳኞች አስተዳደር ጉባኤ እንደሚቀጣ አስረድተዋል። አይከሰስም ስንል ማንም እየዘለለ በሰራው በትዕዛዝ እንዳያስረው ነው። አስቀድሞ ከችሎት አንስቶ ወደ እስር ቤት እንዳይወረውረው፣ ፖሊስ በራሱ እጅ እንዳይፈስሙ። ጉዳዩ ይህ ያለመከሰስ መብት በስርዓት የሚመራ ነው ብለን የምናስበው ለምን የዳኛ ጥፋት ልያጠፋ ነውና ልከሰው ነው ይላል መንግስት፣ ልከሰው ነው በወንጀል ልከሰው ነው ሲል ማንን ማስፈቀድ ፍቃድ ጠይቅ ነው። ማን አለ የሚያስተዳድረው? ዳኞች የዳኞች አስተዳደር ጉባኤ የሚባል አለ። የዳኞች አስተዳደር ጉባኤ ደግሞ የክልል ምክር ቤት አባላት ሁለት ያሉበት ተወካዮቹ ዳኞች፣ ሌሎችም የጠበቆች ማህበር የሌሎችም አካላት ተዋጽኦ የሆነው ይህን እንዲያስተዳድር ስልጣን የሰጠው በህግ አለ። እሱ ሲፈቅድ ያስከሰው ላያስክሰው የሚለው ሲፈቅድ፣ ከዚያ በኋላ አሰራሩ እንዲህ ከሆነ ተረጋግቶ ስራውን ይሰራል። በሚሰራው ውሳኔ አሁን አንስቶ ያስረኛል ብሎ ስጋት አይገባም። ስለዚህ ገለልተኝነቱን ያረጋግጣሉ። ሙግቱ ከመንግስትም ጋር እኮ ነው። በፌዴራል ፍርድ ቤቶች የህግ አማካሪና ጠበቃ አቶ ተስፋዬ ድረስ የዳኞችን ያለመከሰስ መብት እንደ አሜሪካ ያሉ ያደጉ ሀገራት እንደሚተገብሩት በማሳያነት ይጠቅሳሉ። አሜሪካን ሀገር ምክር ቤት አባላት በተመሳሳይ የፌዴራል ዳኞች ያለመከሰስ መብት አላቸው። ኢቨን ምንድን ነው እንደውም የአሜሪካኑ አንዳንድ እንትኑ ላይ አብሶሉት ነው ፍጹማዊ የሆነ ኢሚኒቲ የሚላል። ለምሳሌ በሚሰጠው ውሳኔ ኢቨን በክፋት ቢያደርገው ወይንም በኮራፕሽን እንኳ በሚያደርገው በሚወስነው ውሳኔ ምክንያት በሰዎች ላይ ጉዳት ቢደርስ አይጠየቅም የሚሉ ኬስስ አሉ፣ ጉዳዮች አሉ። ስለዚህ ይሄ ለእኛ ልዩ ሳይሆን በሌሎች ሀገራትም ብረሰስ የሚተገበር ነገር ነው። የዳኞች ያለመከሰስ መብት በኢትዮጵያ የፌዴራል ዳኞች አስተዳደር አዋጅ በግልጽ የተቀመጠ መሆኑን አቶ ተስፋዬ አውስተዋል። አዋጁ ግን ወደ ክልልና ወደ ወረዳ ወርዶ ተፈጻሚ ሊሆን እንደሚገባም ጠቁመዋል። ይህም ሆኖ የዳኞች ያለመከሰስ መብት ተግባራዊነት በውስን ሁኔታዎች የተገደበ ግልጽ ስርዓት ሊቀመጥለት እንደሚገባ አቶ ተስፋዬ ሙያዊ ምክራቸውን አካፍለዋል። አስተዳደር አዋጅ አለ አስራ ሁለት ሰላሳ ሶስት ሁለት አስራ ሶስት ይወጣ። እሱ ለምሳሌ ለፌዴራል ፍርድ ቤቶች ዳኞች የአለመከሰስን መብት ይሰጣቸዋል። ይህ ለፌዴራል ፍርድ ቤቶች የተሰጠ መብት ለክልል ዳኞች የማይገባቸው ምንም ምክንያት አይታየኝም። በጣም እዚህ ላይ እንደተቀመጠው አንደኛ በውስን ሁኔታዎች መሆን አለበት። ሁለተኛ የአለመከሰስ መብታቸው የሚነሳበት በጣም ግልጽ የሆነ ስርዓት መበጀት አለበት። በቅርቡ ከዳኝነት ስራቸው እንደለቀቁ የነገሩንና ስማቸውን ከመጥቀስ የተቆጠቡ አንድ የጠቅላይ ፍርድ ቤት ዳኛ በቦታው ላለመቆየት በምክንያት ያነሱት ጉዳይ ግን የአማራ ዳኞች ማህበር ከጠቀሰው የሚለይ ነው። ለጠቅላይ ፍርድ ቤቱ ዳኛና በከተማ ውስጥ ለሚገኙ መሰል ዳኞች ስራ መልቀቅ ዋናው ምክንያት የደሞዝና የጥቅማ ጥቅም ማነስ ነው። በሚዲያም ጭምር ቁጥር አንድ ዳኛ ሌባ በሚል ሌብል ይደረጋል። ዳኛው የሚኖርበት ህይወት ደግሞ ሌላ ነው። መንግስት ከሚያውቀው ውጭ ነው። ጠቅላይ ሚኒስትሩ ሁሉ የሰጡት ስያሜ የዳኝነት ስራ ከሰኞ እስከ ዓርብ ድረስ የሚሰራ ስራ አይደለም። የሚሰራው ስራ መንግስት አካባቢ የሚያደርገው የጥቅማ ጥቅም በመፊት ምናምን ነገር የተመጣጠነ አይደለም ብዬ አስባለሁ። ገፊ ምክንያት የሆነ ያለው በዋናነት ይሄ ነው ብዬ አስባለሁ። በተለይ ወደ ወረዳ ፍርድ ቤት፣ ወደ ከፍተኛ ፍርድ ቤት ምናምን አካባቢ እንደዚህ አይነት ነገሮች፣ ጣልቃ ገብነቶች፣ ማሰር ምናምን እንደዚህ አይነት ነገሮች እየተከሰቱ ነው ያሉት በቅርብ ጊዜ ጀምሮ በተለይ ወረዳ ፍርድ ቤት ላይ ከፖሊስ ጋር ከጸጥታ ኃይሎቹ ጋር ምናምን እንደዚህ በተለይ ከፖሊስ ጋራ ያልተገቡ እንትኖች ይካሄዳል። ዳኞችንም ታስር የታሰሩ ዳኞችም አሉ። ግን እነሱ አጠቃላይ ለዳኝነት እንትኑ መስለሱ በጣም የጎላውን ድርሻ ይወስዳሉ ወይ? እንግዲህ ማህበሩ ራሱ ያየበት አንግል ሊኖር ይችላል። የአማራ ክልል ዳኞች ማህበር ሊቀመንበር አቶ አበባው ታደሰ የደሞዝና ጥቅማ ጥቅም አለመስተካከልን እንደ ዋና ሳይሆን ተጨማሪ ምክንያት ሊሆን እንደሚችል አስረድተዋል። ለዳኞቹ መልቀቅ ዋናው መነሻ ብዬ የማስበው ኔ ውጭ ያለው ነገር አማሏቸው አንዱ ምክንያት ሊሆን ይችላል ያስባለሁ ገቢው ዳኛው ነው ከሚሰራ ይልቅስ ውጭ ላይ ጠበቃው ነው ቢያገለግል የተሻለ እንደሚሆን ይታወቃል። ነገር ግን ዳኝነትን እና በንጽህና ስራ አለው የሚል ሰው ውጭ ላይ ምክፈት ላይ ኖረው ይችላል። ዳኛው ነው የሚሰራ ሁላችን የሚያን እያሰብነ ነው የተቀመጠው አንዱ ምክንያት ሊሆን ይችላል ውጭ። ነገር ግን ውስጣዊ ሁኔታዎችም አሉ የአማራ ክልል ፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዘባቸው ጣሴ ባለፉት ስድስት ወራት ስራ የለቀቁ ዳኞች ቁጥር ዘጠና ስድስት እንደሆኑና ምክንያታቸው ደግሞ የደሞዝና ሌሎች ጥቅማ ጥቅሞች ማነስ ነው ብለዋል። ለዚህም የክልሉ መንግስት የተሻለ እድል እያመቻቸ እንደሆነ አመልክተዋል። በሁለት ሺ አስራ አምስት የለቀቁት ዘጠና ስድስት ዳኞች ናቸው። የነዚህ 96 ዳኞች መልቀቅ አሁንም የአንድ ዳኛ መልቀቅ እንኳን በፍትህ ስርዓቱ ላይ በዳኝነቱ ላይ የሚያስከትለው ችግር ግልጽ ነው። የነዚህም መልቀቅ ሌላ ከፍ ያለ ችግር ሊኖረው ስለሚችል ይህንን ለማስተካከል እነዚህን ዳኞች የሚተኩ ዳኞችን ለማምጣት በአስቸኳይ ሌሎች ዳኞች እንዲመጡ የማድረግና ቦታው ላይ የመተካት ስራ ነው የሚሰራ። በዚህ ላይ ሌላ አጋር አካላት ተቋም አለን። ያ ተቋም ዳኞችን አሰልጥኖ በማውጣት ረገድ የራሱን ሚና ከተጫወተ በፍርድ ቤት በኩል ፈጣን የሆነ እርምጃ ወስዶ እነዚህ ቦታዎች የመተካት ስራ ይሰራል ማለት ነው። በአማራ ክልል ከ2ሺህ በላይ ዳኞች መኖራቸውን የሚገልጸው የአማራ ክልል ዳኞች ማህበር በክልል ደረጃ የተቋቋመውም በ2012 ዓ ም እንደነበረ አስታውሷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በተከታዩ ዘገባ ደግሞ በየአመቱ እየጨመረ የሚሄደውን የስራ ፈላጊ ወጣቶች ቁጥር እንመለከታለን። በኢትዮጵያ ከከፍተኛ ትምህርት ተቋማት የሚመረቁ ወጣቶች ስራ ማግኘት ትልቅ ፈተና ሆኖብናል ይላሉ። የስራ ክህሎት ሚኒስቴር በበኩሉ ከዩኒቨርስቲዎች የሚመረቁትን ጨምሮ በየአመቱ ሁለት ሚሊዮን ወጣቶች ስራ ፍለጋ የገበያውን በር እንደሚያንኳኩ ይገልጻል። እነዚህን ስራ ፈላጊዎች ታሳቢ በማድረግም ሀገራዊ የስራ ፈጠራ እቅድ ማዘጋጀቱንና በየአመቱ ለሶስት ሚሊዮን ወጣቶች ስራ ለመፍጠር ማቀዱን የስራ ክህሎት ሚኒስትር ዴኤታ አቶ ንጉሱ ጥላሁን ገልጸዋል። ገብረ ሚካኤል ገብረ መድህን ተጨማሪ ዝርዝር ዘገባለሁ። በአዲስ አበባ በሚገኙ የማስታወቂያ ሰሌዳዎች ስራ ሲፈልጉ ካገኘኋቸው ወጣቶች አንዱ የሆነው ጥሩነህ ማዘንጊያ በልማት አስተዳደር የትምህርት ዘርፍ በሁለተኛ ዲግሪ የተመረቀው ባለፈው አመት ነበር። ሆኖም እስካሁን ድረስ ስራ ማግኘት እንዳልቻለ ይገልጻል። በአሁኑ ጊዜ ለወጣቱ የስራ እድል ማግኘት ከባድ መሆኑንም ይናገራል። ስራ ማግኘት ፈታኝ ከፈተናም ከዚህ በላይ ፈተና እንዲያውም፣ ለትውልዱ ማለት ነው። ከዚህ በላይ ፈተና ይኖረዋል ብዬም አላሰብ። ፈታኝ ነው በጣም፣ በተለይ በስነ ልቦና በኩል ትልቅ ጫና ነው ያለው። ቃላት ያጥረኛል አሁን ያለው የስነ ልቦና ጫና በወጣቱ በኩል። ሌላው አስተያየት ሰጪ ፈይሳ አቤኛ ከስድስት ዓመታት በፊት በመጀመሪያ ዲግሪ ቢመረቅም እስካሁን ድረስ ስራ ማግኘት አልቻለም። በዚህ ምክንያት ችግር ላይ በመውደቁና ለወላጆቹ ሊደርስ አለመቻሉ ያሳዝነዋል። እስከ ዛሬ ምንም ስራ ማግኘት አልቻልኩም። እየተቸገርኩ ነው በጣም ማንም ከጎን የለም። በቀን ስራ እየሰራሁ እስካሁን አዲስ አበባ ውስጥ እየኖርኩ ነው፣ ከ2011 ጀምሬ ማለት ነው። ዛሬም ተስፋ አልቆርጥም ብዬ የለፋሁትም የሰራሁትም ማግኘት አለበኝ ብዬ ሁሌ ተመላለሼ ስራ እየፈለግኩ ነው። የስነ ልቦና ችግር እየገጠመኝ ነው። ቤተሰቦች ጋር ያው መልካም ግኝት የለንም። ያላችሁ ንብረት ሽጦ ስላስተማሩ እነሱ ከነም ብዙ ነገር እየጠበቁ ስለሆነ ሳይማሩ ያስተማሩ ቤተሰቦች ነው። እነሱም እየጠበቁኝ ነው። ከነሱ ከተለያየ በኋላ ለእነሱ ስልክ አይደውልም። የስራና ክህሎት ሚኒስቴር ከከፍተኛ የትምህርት ተቋማት የሚመረቁትን ወጣቶች ጨምሮ በየአመቱ ሁለት ሚሊዮን ስራ ፈላጊዎች ወደ ገበያው እንደሚቀላቀሉ አስታውቋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ባዘጋጀው የቢዝነስ ማበልጸጊያ ማዕከል የምረቃ ስነስርዓት ላይ የተገኙት የስራና ክህሎት ሚኒስቴር ሚኒስትር ዴኤታ ንጉሱ ጥላሁን መንግስት የስራ አጥነት ችግርን ለመቅረፍ እቅድ አውጥቶ እየሰራ እንደሆነ ተናግረዋል። በኢኮኖሚ አጀንዳችን በኢትዮጵያ ያለውን የስራ አጥነት ጉዳይ ቅድሚያ እንሰጠዋለን። በስራ ፈጠራ ጥረቶቻችን ውስጥ ያለውን ክፍተት በማየት በየዓመቱ 3 ሚሊዮን የስራ ዕድል ለመፍጠር የሚያስችል ብሔራዊ የስራ ፍጠራ እቅድ አዘጋጅተናል። በያዝነው ዓመት ብቻ 3.7 ሚሊዮን የስራ ዕድል ለመፍጠር መታቀዱን የጠቀሱት አቶ ንጉሱ ጥላሁን አብዛኛው የስራ ዕድል የሚፈጠረው የንግድ ተቋማትን በማቋቋም እንደሆነ አመልክተዋል። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት በበኩሉ እንዲህ አይነት የንግድ ተቋማትን ለመፍጠር ያግዛል ያለውን የቢዝነስ ማበልጸጊያ ማዕከል መክፈቱን አስታውቋል። ማዕከሉ ከአውሮፓ ሕብረት በተገኘ 22 ሚሊዮን ብር ድጋፍ እንደተቋቋመም ታውቋል። ድህነት፣ ሥራ አጥነትና የገቢ አለመመጣጠን የሚፈጥሯቸው ችግሮች የሀገሪቱ ፈተናዎች ሆነዋል ያሉት የምክር ቤቱ ዋና ጸሐፊ ሽበሺ ቤተማርያም የቢዝነስ ማበልጸጊያ ማዕከሉ የሥራ እድል ፈጠራን እንደሚያፋጥን ገልጿል። ይህ ማዕከል አዳዲስ ቢዝነስ ለሚፈጥሩ፣ ብዙዎችን ለሚቀጥሩ፣ በተለያየ ዘርፍ ላይ ሊሰማሩ የሚችሉ አጠቃላይ 160 የሚሆኑ ስታርታፕስ ከመቶ በላይ የሚሆኑ ደግሞ መካከለኛና አነስተኛ ኢንዱስትሪዎችን ድጋፍ የምንሰጥበት ፕሮጀክት ነው። የምክር ቤቱ ፕሬዚደንት ወይዘሮ መሰንበት ሸንቁጤም በንግግራቸው እንደጠቆሙት የቢዝነስ ማበልጸጊያ ማዕከሉ ለወጣቶችና ለጀማሪ ስራ ፈጣሪዎች የአቅም ግንባታ ስልጠናዎች የሚሰጡበት ይሆናል። ወጣቶችን በተለያዩ ክራይቴሪያዎች መርጠን እዛ ሲገቡ አንዱ ከአንዱ ይማማራል። ሁለተኛ በአግሪካልቸር፣ በቴክኖሎጂ በመሳሰሉት ሁሉ እናቀርብላቸዋለን። የተለያዩ እንትኖችን እዛ ላይ ገብተው ኤክስፐሪመንት ያደርጋሉ፣ ኤክሰርሳይስ ያደርጋሉ። ከዛ ምንድነው የሚሆነው? የቢዝነስን እንትን አይዲያን በደንብ እንትን ካደረጉ በኋላ ራሳቸው ስራ ፈጣሪዎች ሆነው ነው የሚቀመጡት። ኢኖቬት ማድረግ ይጀምራሉ። ሁለተኛ ሰዎች እርስ በርሳቸው በአንድ እንትን ተገናኝተው አንድ ሴንተር ውስጥ ሲቀመጡ አንዱ ከአንዱ የሚማረበት ሁኔታ አለ። ይቀስማል፣ የተሻለ ነገር ያመጣል። ውጤታማ የሆኑ ስራዎች መስራት እንችላለን የሚል ደረጃ ላይ ሲደርሱ ምን እናደርጋቸው አይደል? ቢዝነስ ፕላን ማዘጋጀት ይጀምራሉ። ከዛ ደግሞ በፋይናንሻል እንትን መጥተው ትርፋማ ሊሆን ይችላሉ ወይ ስራን ሰርቼ የምኖርበት እንትን ሊሆን ይችላሉ የሚለውን አጠብተው ቢዝነስ ፕላናቸውን አዘጋጅተው በዚህ ሁሉ ውይይት ከተደረገበት በኋላ ወደ ስድስት ወር ገደማ የሚፈጅ አይነት ስራዎች ይሰራሉ እዛ ውስጥ ተሸፍ ነውና ከዛ ምንድነው ወደ ፋይናንሽል ሳፖርት እንሄዳለን ማለት ነው። ወጣቶቹ በበኩላቸው መንግስት በተለያዩ መንገዶች የስራ እድል እንዲፈጥርላቸው ጠይቋል። ፈይሳ፣ በኛ ያው መንግስት እነኚህ ስራ አጦች እንደምንም አደራጅቶ ወይ ደግሞ ገንዘብ አበድሮ ወደ ስራ ማስገባት አለበት፣ ላለ፣ ጥሩ ነህ ማዘንጊያ መፍትሄ ሊሰጠን ይገባል ብለዋል። ወጣቱን እንደገና ወደ ስልጠና ማስገባት አለበት። አሁን ለምሳሌ የ2011 12 10 ግራጁዌሽን አለ የተመረቁ አሉ። አሁን ተቋማት ማስታወቂያ ሲያወጡ እንኳ ባንኮች ከ2013 ጀምሮ ይላል ያኛው ተፈትኗል ማለት ነው። ልክ ስራ ቦታ እንዳስያዘ ማለት ነው። እና መንግስት ከዚህ ላይ ትኩረት ሰጡ ወጣቱን እንደገና ማደራጀት አለበት የተማረውን ወጣት ቢያንስ የስለን ልቦና እና በየቀበለው ያለው ነገር ማሁን ይህን ትኩረት የለም እና በዚህ ላይ መንግስት ከፍተኛ ኃላፊነት አለበት። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የወጣቶችን የስራ አጥነት ችግር ለመቅረፍ ተጨማሪ ሁለት የቢዝነስ ማበልጸጊያ ማዕከላትን እንደሚከፍት አስታውቋል። የአውሮፓ ህብረት እነዚህ ማዕከላት እንዲቋቋሙ የ500 ሚሊዮን ዩሮ ድጋፍ ማድረጉ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።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 የተከበራችሁ አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ እንዲሁም ከፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ዘገባዎቹን፣ ካሰናዱ የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ። በማስታወቂያው ላይ እንደተከታተላችሁት በፕሮግራማችን ላይ ለሚኖሯችሁ አስተያየቶች ወይም ጥቆማዎች በፌስቡክ አት ቪኦኤ አምሀሪክ በትዊተር ሃሽታግ ቪኦኤ አምሀሪክ ላይ እንገኛለን። ተከተሉን፣ አስተያየቶቻችሁንም አጋሩን። 2022153505 የዋትሳፕ ቁጥራችን ነው። አስተያየታችሁን በዛም ልታደርሱን ትችላላችሁ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ።